ትንቢተ ኢሳይያስ ምዕራፍ አምስት አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቈፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት። በመካከሉም ግንብ ሠራ፣ ደግሞም የመጥመቂያ ጕድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ፣ በእኔና በወይኑ ቦታ መካከል እስኪ ይፍረዱ። ለወይኔ ያላደረግሁለት ከዚህ ሌላ አድርግለት ዘንድ የሚገባኝ ምንድር ነው? ወይንን ያፈራል ብዬ ስተማመን ስለምን ምን ሆምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ ለማሰማሪያም ይሆናል፣ ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፤ አይቈረጥም፣ አይኰተኰትም፣ ኩርንችትና እሾህ ያበቅልበታል፤ ዝናብንም እንዳይዘንቡበት ደመናዎችን አዛለሁ። የሠራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው፣ የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር እነሆም ደም ማፍሰስ ሆነ፣ ጽድቅን የሚተማመን ነበር፣ እነሆም ጩኸት ሆነ። ስፍራ እስከማይቀር ድረስ እናንተም በምድር ላይ ብቻችሁን እስክትቀመጡ ድረስ ቤትን ከቤት ጋር ለሚያያይዙ፣ እርሻንም ከእርሻ ጋር ለሚያቀራርቡ ወዮላቸው። የሠራዊት ጌታ እግዚአብሔር በጆሮዬ እንዲህ አለ፦ በእውነት ብዙ ታላቅና መልካም ቤት ባድማ ይሆናል፣ የሚቀመጥበትም አይገኝም። ከወይኑ ቦታ አስር ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድ የቆሮስ መስፈሪያ ዘር አንድ የኢፍ መስፈሪያ ብቻ ይሰጣል። ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው። መሰንቆና በገና፣ ከበሮና እምቢልታም የወይን ጠጅም በግብዣቸው አለ። የእግዚአብሔርን ሥራ ግን አልተመለከቱም፣ እጁም ያደረገችውን አላስተዋሉም። ስለዚህ ሕዝቤ ወደ ምርኮ ሄዱ፣ ጌታን አላወቁትምና ከበርቴዎቻቸውም ተራቡ፣ ሕዝባቸውም ተጠሙ። ሲኦልም ሆዷን አስፍታለች፣ አፏን ያለ ልክ ከፍታለች። ከበርቴዎቻቸውና አዛውንቶቻቸው፣ ባለጠጎቻቸውም ደስተኞቻቸውም ወደ እርሷ ይወርዳሉ። ሰውም ይጐሰቍላል፣ ሰውም ይዋረዳል፣ የትዕቢተኞችም ዓይን ትዋረዳለች። የሠራዊት ጌታ እግዚአብሔር ግን በፍርድ ከፍ ከፍ ብሎአል፣ ቅዱሱም አምላክ በጽድቅ ተቀድሶአል። የበግ ጠቦቶች በማሰማርያቸው ውስጥ ይሰማራሉ፣ እንግዶችም የሰቡትን ባድማ ይበላሉ። በደል በምናምንቴ ገመድ ኃጢአትንም በሰረገላ ማሰሪያ ወደ ራሳቸው ለሚስቡ፣ እናይ ዘንድ ይቸኩል ሥራውንም ያፋጥን፣ እናውቃትም ዘንድ የእስራኤል ቅዱስ ምክር ትቅረብ ትምጣ ለሚሉ ወዮላቸው። ክፉውን መልካም መልካሙንም ክፉ ለሚሉ፣ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ፣ ጣፋጩን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው። በዓይናቸው ጥበበኞች በነፍሳቸውም አስተዋዮች ለሆኑ ወዮላቸው። የወይን ጠጅ ለመጠጣት የሚያሰክረውንም ለመደባለቅ ጨካኞች ለሆኑ በደላቸውን ስለ ጉቦ ጽድቅ ለሚያደርጉ የጻድቁንም ጽድቅ ለሚያስወግዱበት ወዮላቸው። ስለዚህ የእሳት ወላፈን ቃርሚያን እንደሚበላ እብቅ በነበልባል ውስጥ እንደሚጠፋ እንዲሁ የእነርሱ ስር የበሰበሰ ይሆናል፣ ቡቃያቸውም እንደ ትቢያ ይበንናል። የሠራዊትን ጌታ የእግዚአብሔርን ሕግ ጥለዋልና የእስራኤልም ቅዱስ የተናገረው ቃል አቃለዋልና ስለዚህ የእግዚአብሔር ቁጣ በሕዝቡ ላይ ነድዶአል እጁንም በላያቸው ዘርግቶ መቷቸዋል። ተራሮችም ተንቀጠቀጡ ሬሳቸውም በአደባባይ መካከል እንደ ጉድፍ ሆነዋል። በዚህም ሁሉ እንኳ ቁጣ አልተመለሰችም ነገር ግን እጁ ገና ተዘርግታ ትኖራለች። ለሕዝቡም በሩቅ ምልክትን ያቆማል፣ ከምድርም ዳርቻ በፉጨት ይጠራቸዋል። እነሆም እየተጣደፉ ፈጥነው ይመጣሉ። ደካማና ስንኩል የለባቸውም፣ የሚያንቀላፉና የሚተኛም የለም። የወገባቸውም መቀነት አይፈታም፣ የጫማቸውም ማዘቢያ አይበጠስም። ፍላጾቻቸው ተስለዋል፣ ቀስቶቻቸውም ሁሉ ተለጥጠዋል። የፈረሰኞቻቸውም ኮቴ እንደ ቡላት የሰረገሎቻቸውን መንኰራኵር እንደ ዐውሎ ነፋስ ይቈጠራል። ጩኸታቸው እንደ አንበሳ ነው፣ እንደ አንበሳ ደቦሎችም ያገሣሉ። ንጥቂያንም ይዘው ያገሣሉ፣ ይወስዱትማል፣ የሚያድንም የለም። በዚያም ቀን እንደ ባሕር መትመም ይተምሙባቸዋል። ወደ ምድርም ቢመለከቱ እነሆ ጨለማና መከራ አለ ብርሃንም በደመናዎችዋ ውስጥ ጨልሞአል።